ኒውዮርክ ከተማ ነገ ማክሰኞ ከሚካሄደው ፕሬዚዳንታዊ ምርጫ ዋዜማ የሁለቱን የዋና ዋና ፓርቲ እጩዎች ለማስተናገድ እየተሰናዳች ባለችበት በአሁኑ ወቅት የከተማይቱና የፖሊስ ባለሥልጣናት የእጩዎቹን ደህንነት ለማረጋገጥ በትጋት በመስራት ላይ ናቸው። በዚያ የሚካሄደው ወይም የተካሄደው የማራቶን ሯጮች አድናቂዎቻቸውን ጨምሮ እንዲሁም ለምርጫ ዘመቻ የተሰማሩትን የሁለቱ ንጮች ደጋፊዎች ሁሌም እንግዳ ማታጣና ድምቀት የማይለያት ከተማ ከመቼውም በላይ በሰው ጎርፍ ተጥለቅልቃለች። ይህ ሁሉ ዓለም አቀፉ አሸባሪ ቡድን አልቃይዳ ጥቃት ሊሰነዝር ሊያቅድ ይችላል ይሆናል የሚል የጸጥታ ጥንቃቄ አስፈላጊነት ወሬ እየተሰማ ባለበት ነው። የአሜሪካ ድምጽ ካሮላይን ፕሩሲቲ በተከታዩ አጭር ዘገባዋ ቢግ አፕል በሚለው ዘመን የጠገበ የቁልምጫ ስማ የምትታወቀውን ከተማ ደማቅ ገጽታና ባለቀለም ድምጾች አድርሳናለች ትስታብላቸው ታቀርበዋለች። በኒውዮርክ ከተማ ያሉ የዲሞክራቷ እጩ ሴናተር ሂለሪ ክሊንተን ደጋፊዎች ኢላማ ያደረጉት የመጨረሻውን ሰዓታት የስልክ ጥሪዎችና የስልክ የጽሁፍ መልእክቶች ፕሬዝደንታዊ ምርጫው የፍልሚያ ቀጠና ተብለው የሚታሰቡ ግዛቶች ላይ በማትኮር ነው። የረፐብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ ቀደም ብለው የተደረጉ የመራጭ ድጋፍ መመዘኛ ትንበያዎች ያሳዩ የነበሩትን ክሊንተን ይዘው የቆዩትን ብልጫ እያጠበቡ መምጣታቸው እየተዘገበ ባለበት የቻሉትን ያህል መራጭ የመድረስና እጩዎቻቸውን እንዲመርጡ የመገፋፋት ዘመቻ ነው። ማይክ ኤቨንስ ከክሊንተን የምርጫ ዘመቻ ደጋፊዎች አንዱ ናቸው። በእርግጥ አሁን ሰዓቱ የጥድፊያ ነው፣ ከንፋስ ፈጥነው የሚሮጡበት። በብዙ ሺዎች የተቆጠሩ ፖሊሶች ለደህንነታቸው ጥበቃ ከፈሰሱበት ጎዳና የኒውዮርኩ ማራቶን ሯጮች የውድድሩን ክር ለመበጠስና የፍጻሜው መስመር ላይ ለመድረስ ሌላ ጥድፊያ ይዘዋል። ይህ በእንዲህ እንዳለ በቨርጂኒያ ቴክሳስና የኒውዮርክ ክፍለ ግዛቶች ከምርጫው በፊት ወይም በምርጫው ወቅት የሽብር ጥቃት ለማድረስ ሴራ የሚያውጠነጥኑ አሸባሪዎችን ድምፅ መቅለባቸውን የደህንነት ባለስልጣናት ተናግረዋል። ከየትኛውም የዓለማችን ክፍል ከኒውዮርክ የሚበልጥ ማንም የለም። በመስከረም አስራ አንዱ ጥቃት ወቅት አሳይተናል። በየዕለቱ በሚገጥሙንም እያረጋገጥን ነው። አሁን በምርጫው እለት የምናረጋግጠው ነው። ቀደም ሲል የሰማችሁትን የተናገሩት ካሮላይን መሆኒ በዩናይትድ ስቴትስ ምክር ቤት የኒውዮርክ ክፍለ ግዛት እንደ ራሴ ናቸው። 24 ሰዓታት የማይሞላ ጊዜ ለቀረው ፕሬዝደንታዊ ምርጫ ባለስልጣናት የዩናይትድ ስቴትስን ዲሞክራሲ ለማደናቀፍ ሊሰነዝሩ የሚችሉ ማናቸውንም ጥቃቶች እናመክናለን ሲሉ ቃል ገብተዋል። የምርጫው የጸጥታ ጥበቃ ሂደቶችም ተጠናክረው ቀጥለዋል።